አሁን የዕለቱ አብይ ርዕስ ይቀርባል። ኢትዮጵያ ጸረ ሽብር ሕጓን በጋዜጠኞች ላይ አስከፊ በሆነ መንገድ ስለምትጠቀም የጋዜጠኞች አያያዝ ደረጃዋ ቀደም ሲል ከነበረችበት በአስር መውረዱን ያለም አቀፉ ድንበር የለሽ የጋዜጠኞች ቡድን አር ኤስ ኤፍ አስታወቀ። ዛሬ በወጣው የድርጅቱ ሰንጠረዥ መሰረት ኤርትራ ከ አንድ መቶ ሰባ ዘጠኝ አገሮች 179ኛ ማለትም መጨረሻ ሆናለች። ሰለሞን አባቴ የድርጅቱን የአፍሪካ ዴስክ ዲሬክተር አነጋግሮ ተከታዩን አዘጋጅቷል። ሀሳብን በነጻነት በመግለጽ እና በፕሬስ ነጻነት በኩል ምስራቅ አፍሪካ በተለይ የአፍሪካ ቀንድ ከአጠቃላዩ አህጉር እጅግ አሳሳቢው መሆኑን በምሕፃር አርኤስኤፍ ወይም ራፖርተር ሳን ፍሮንቲር ወይም ድንበር የለሽ ጋዜጠኞች የሚባለው ዋና ጽሕፈት ቤቱ ፓሪስ ፈረንሳይ የሚገኘው ዓለም አቀፍ ቡድን የአፍሪካ ዴስክ ኃላፊ አምብሮዝ ፒየር ለቪኦኤ ገልጸዋል። ቡድኑ ዛሬ ባወጣ ሩሲያው የአውሮፓ 2013 ዓመት የፕሬስ ነጻነት ሰንጠረዡ የ179 ሀገሮችን ሐሳብን የመግለጽ ነጻነት ደረጃ አስፍሯል። የምስራቅ አፍሪካ ሀገሮች እጅግ ዝቅተኛ በሆኑ ደረጃዎች ላይ መስፈራቸውን ያመለከቱት ፒየር ኤርትራ በሰንጠረዡ ላይ የመጨረሻ መሆኗን በአጽንኦት ተናግረዋል። Of course, I think about Eritrea, which is the worst country in the world in our index, in position 179. It is a country. With <laughs> <laughs> <laughs> <laughs> ሚስተር ፒየር ከኤርትራ ከፍ ብላ በአንድ መቶ ሰባ አምስተኛ ደረጃ ላይ የምትገኘውን ሶማሊያን ሲያነሱ የጋዜጠኞች ግድያ በእጅጉ የበዛባት ሀገር መሆኗንና ይህ ሁኔታም በአፍሪቃ ብቻ ሳይሆን በዓለም ደረጃም ከሶሪያ ጋር በዓለም ውስጥ ለጋዜጠኞች እጅግ አደገኛ የሆነች ሀገር ያደረጋት መሆኑን ገልጸዋል። ባለፈው በ2012 ዓመተ ምህረት ብቻ 18 ጋዜጠኞች፣ የህዝብ መረጃ ሰራተኞች በቀጥታ ግድያ ወይም በቦምብ ጥቃቶች ህይወታቸው ማለፉን አመልክተዋል። ባለፈው ዓመት ውስጥ ኢትዮጵያ ሁለት ስዊድናውያን ጋዜጠኞችን በ2011 ዓ.ም ከሽብር ፈጠራ ጋር በተያያዘ አስራ ባለፈው መስከረም መልቀቋ እንደ በጎ ዜና ቢሰማም ለሀገሪቱ ጋዜጠኞች ግን ሁኔታው አሁንም ከባድ መሆኑን አምብሮዝ ፒየር ገልጸዋል። ቁም ነገሩ ኢትዮጵያ ውስጥ አሁንም የተወሰኑ ጋዜጠኞች ታስረው በሽብር ፈጠራ ክስ እጅግ ከባድ የሆኑ የእስራት ፍርዶች ተላልፈውባቸዋል። በዚህች ሀገር ውስጥ ያለው ችግር ባለሥልጣናቱ ጸረ ሽብር ሕጉን የሚጠቀሙበት የመረጃ ነጻነትን ለመገደብ ጉዳይ መሆኑ ነው። ኢትዮጵያ የሽብር ስጋት ያለባት መሆኑን ብንገነዘብም ይህንን መነሻ ሐሳብን በነጻነት የመግለጽና መረጃን የማግኘት ነጻነትን ለማሽመድመድ ወይም ለመገደብ ጉዳይ ማዋልን ግን ጨርሶ ልንቀበለው የምንችል ጉዳይ አይደለም ብለዋል የአርኤስኤፍ የአፍሪካ ኃላፊ በሕገ መንግሥቱ ላይ የሰፈረ በመሆኑ ሀገሪቱ በወረቀት ላይ ለፕሬስ ነፃነት መረጋገጥ ዋስትና ትሰጣለች። ይሁን እንጂ በተግባር ይህንን ነፃነት ለመጠበቅ ብዙ መሰራት አለበት። በእርግጠኝነት ልነግርህ የምፈልገው የኢትዮጵያ ጋዜጠኞች ብዙ ስጋትና ፍርሃት ያለባቸው በመሆኑና ችግርንም ለማስወገድ ሲሉ ራሳቸውን ሳንሱር ለማድረግ ይገደዳሉ። የሪፖርተር ሳንፍሮንቲየር የ2013 ዓ ም ሪፖርት ሲጠናቀር ተወካዮቹ በአካል ኢትዮጵያ ውስጥ ተገኝተው ጋዜጠኞችን፣ የሕግ ባለሙያዎችን፣ ተራ ዜጎችን በሌሎችም የተለያዩ ሙያና ስራ ላይ የተሰማሩ ሰዎችን ማነጋገራቸውንና ራሳቸውም ፒየር ባለፈው አመት ከኢትዮጵያ መንግስት ፈቃድ አግኝተው አዲስ አበባ ሄደው እንደነበረ የታሰሩ ጋዜጠኞች እንዲፈቱ ግፊት ግ መጣራቸውን ተናግረዋል። ባለስልጣናቱን ለማነጋገር ቢጠይቁም ሳይሳካላቸው መቅረቱን አመልክተዋል። አሁንም ይህ የዛሬው ሪፖርት ለኢትዮጵያ ባለስልጣናት እንዲደርሳቸው እንደሚደረግ ገልጸዋል። በአሁኑ ጊዜ ኢትዮጵያ ውስጥ ሁለት ኢትዮጵያውያን ጋዜጠኞች፣ ሁለት ኤርትራውያን ጋዜጠኞች እና ፒየር አንድ የቀድሞ ጋዜጠኛ ያሉት ሀሳቡን በኢንተርኔት የሚገልጽ የኢንፎርሜሽን ሰው ታስሮ እንደሚገኝ በስም እየጠሩ ተናግረዋል። እነዚህ ጋዜጠኞች ርዕዮት ዓለሙ ከፍትህና ውብሸት ታዬ ከአውራምባ ታይምስ ናቸው። ሌሎች ሁለት ኤርትራውያን ጋዜጠኞች ሳልህ ኢድሪስ ጋማና ተስፋ ልደት ኪዳኔ ተስፋ ጊዜ የሚባሉ ሶማሊያ ውስጥ በኢትዮጵያ ባለሥልጣናትና ወታደሮች ተይዘው ኢትዮጵያ ውስጥ ታስረው ይገኛሉ። ሌላውም ሐሳቡን በኢንተርኔት ብሎግ የሚገልጸው ቀድሞ ጋዜጠኛ የነበረው እስክንድር ነጋ ነው። የኢትዮጵያ መንግሥት ጋዜጠኞቹን እንዲፈታ ግፊት ማድረጉን እንደሚቀጥል የተናገሩት ሚስተር አምብራዝ ፒየር ሂደቱ ረዥምና አድካሚ ቢሆንም ጉዳዩ ግን በውይይትና በመነጋገር መፍትሄ ሊገኝለት የሚችል ነው ብለው ያምናሉ። የግል መገናኛ ብዙሃን ለዲሞክራሲ ግንባታ፣ ለግልጽነትና ለተጠያቂነት አስተዋጽኦ የሚያበረክቱ በመሆኑ ትችቶችን ቢጽፉም የመንግሥት ጠላት አለመሆናቸውን የጠቆሙት ፒየር ኢትዮጵያ ገጽታዋን ለማስተካከል የፕሬስ ነጻነት ሪከርዷን ማሻሻል እንደሚገባት መክረዋል። በአርኤስኤፍ የፕሬስ ነጻነት ሰንጠረዥ ላይ ኢትዮጵያ በቀደመው ዓመት በ2011 ማለት ነው የነበራት ደረጃ አንድ መቶ ሀያ ሰባተኛ ሲሆን በዚህ ዓመቱ ሪፖርት ግን በ10 ደረጃ ወርዳ 137ኛ ላይ ሰፍራለች፣ ከ179 ሀገሮች ባለፈው 2012 ዓ ም በዓለም ዙሪያ በሥራ ላይ ያሉ 90 ጋዜጠኞች፣ ስድስት የሚዲያ ሥራ ረዳቶችና 47 ኔቲዘን የሚባሉ በኢንተርኔት የሚጽፉና ሐሳባቸውን የሚገልጹ ዜጎችና ጋዜጠኞች መገደላቸውን ራፖርተር ሳንፍሮንቲ አመልክቷል። እንደ ሶማሊያ ሁሉ 18 ጋዜጠኞች የተገደሉባት ሶሪያ በሰንጠረዡ ላይ ከመጨረሻዎቹ መካከል ሰፍራለች።